ሰላም ለእናንተ ይሁን። ይህ ጋቢና ነው፣ ከአሜሪካ ድምፅ ራዲዮ። ዛሬ አብረን ካመሸን ታሙ ስዩም በመስተንግዶአለው ጋቢና ቪኦኤ የአዲሱ ትውልድ ድምፅ በፌስቡክ በበይነ መረብ ገጻችን፣ እንዲሁም በመደበኞቹ የአሜሪካ ድምፅ ራዲዮ ሞገድ መገኛዎች በመሰማት ላይ እንገኛለን። አብራችሁን ስለሆናችሁም እናመሰግናለን። ወደ ቀዳሚው ጉዳይ እንሻገር። የኢትዮጵያና ግብጽ በአባይ ወንዝ አጠቃቀም ላይ ያላቸው ልዩነት እየተካረረ በመጣበት በአሁኑ ሰዓት ላይ የአባይ ወንዝ መነሻ አቅራቢያን መኖሪያቸው ያደረጉ ነዋሪዎች ሕይወት ምን ይመስላል? ለዚህ መልስ ለማግኘት ወደዚያ ያቀናችው ዘጋቢያችን አስቴር ምስጋናው ከነዋሪዎች ጋር አጭር ቆይታ አድርጋለች። ዛሬም ድረስ የንጹህ ውሃ መጠጥ አቅርቦትና የኤሌክትሪክ አገልግሎት ያልደረሳቸው እኒያ ነዋሪዎች የውዝግብ ምንጭ የሆነው የህዳሴ ግድብ ለእነሱ ግን መልካም ነገር ያመጣል ብለው ተስፋ አድርገዋል። እድሜያቸው በሰባዎቹ መጀመሪያ የሚገመተው ወይዘሮ ሙጭት ሁነኛው ከቤታቸው ወጥተውና ሀያ ደቂቃ የእግር መንገድ ተጉዘው በየቀኑ እንደሚያደርጉት ሁሉ ዛሬም የጉድጓድ ውሃ ለመቅዳት ወረፋ እየጠበቁ ነው። ወረፋ ሁልዜ ነው እንጂ በቀን በቀን ያለች የምትቀዳ ሁልዜ ነው እንጂ ሰኞ የሚከፈት እስከ ሰኞ ነው ቀዳ። የወይዘሮ ሙጭት መኖሪያ የአባይ ወንዝ በሚያቋርጠውና ለመነሻውም ቅርበት ባለው አካባቢ መሆኑን የሰማ ሰው ይህ ያለባቸው የውሃ ችግር ግር ሊያሰኘው ይችላል የአባይን ልጅ ውሃ ጠማው እንዲሉ የእሳቸውንና የመሰለ የአካባቢ ነዋሪዎች ህይወት በፈተና የተሞላ በድህነት የተከበበ ነው ጤና ያጣች ልጃቸውን ለማስታመም እና የሶስት የልጅ ልጆቻቸውን ጉሮሮ ለመድፈን በቀን ለአራት እና አምስት ሰዓታት ወረፋ ጠብቀው ለዕለት ፍጆታ የሚሆን አንድ ጀሪካን ውሃ ያገኛሉ ጥቂት ሳንቲም ለማግኘትም ለሌሎች ይቀዳሉ ይህ ደግሞ የየዕለት ህይወታቸውን ፈታኝ እንዳደረገው ይናገራሉ። ይሰዋ ቀዳለሁ። ለራሱ ፍጆታ ከማምጣት ባለፈም ደግሞ ለሌላ ሰው ያመጣሉ። ስንት ብር ይከፈልዎታል? በወር ነው። ጤና ስላጣች ነው ይሄን ስራ የሚሰሩት ነው። и да на такава ወይዘሮ ሙጭት የሚቀዱበት የውሃ ጉድጓድ የተገነባው በ1994 ዓ ም እንደሆነ የሚናገሩት የውሃው ተራ አስከባሪ ወይዘሮ አበቡ ከበደ ውሃው እያለቀ በመምጣቱና የተጠቃሚዎች ቁጥር በየጊዜው እየጨመረ በመምጣቱ በቂ ውሃ ማዳረስ እንዳልተቻለ ይናገራሉ። ሕዝቡ 240 ሰው ነው የሚጠቀምበት። ከሁለት መቶ አርባው ሰው ያው ሰው እየተቸጋገረ ኮሚቴዎች፣ ያው ሰባት ኮሚቴዎች አሉ። እነዚያ ሰባት ኮሚቴዎችንም በመቆጣጠር ያው ሕዝቡ እየተቸጋገረ ልጅም ያለው ልጁ እያለቀሰ በጣም እየተቸገረ ማልዳ አስራ ሁለት ሰዓት ላይ የጣለ ውሃ እስከ ዘጠኝ ሰዓት እስከ አስር ሰዓት እየተቀመጠ ነው ውሃውን የሚጠቀም እና የውሃ ችግር አለበትኝ ህዝቡ እየተቸገረ በጣም እየተቸጋገረ ይቺ የመጠጥ ውሃ አንዲት ጀሪካ ውሃ ለመጠጥ እንጂ ለሌላ ነገር የምሰራራው ነገር የላትም ያው ከአባይ አስር ደቂቃ መንገድ ርቀት ነው ውሃው ያለ የከርሰ ምድሩ ውሃ ካለበት እኔ በዘበኝነት ከምውልበት ቦታ የአምስት ደቂቃ መንገድ ነው አባይ ለመድረስ ማለት ነው። አምስት ደቂቃ ነው የሚፈጀው። ተጠቀም ይቺ አንድ ጀሪካ ውሃ ለመጠጥ ብቻ ናት። አሁን እዚህ ጋር በወረፋ ስትጨቃጨቁ ነበረ፣ እየሰማሁ ነበረ። እንደገና ደግሞ ውሃው ሊያልቅ ነው እያላችሁ ደግሞ በጣም ስትጨነቁ ነበር። ውሃው ያልቃል ማለት ነው፣ አገልግሎቱ ስለበዛበት። አስራ ስምንት አመቱ ነው እና ውሃው ሲያልቅበት አሁን እኔ አቁሙ እያልኩኝ እያቆምኩኝ ነው። አምስት ደቂቃ ቁሞ እንደሆነ ሁለት ሶስት ጀሪካ ይቀዳል። አስር ደቂቃ ቁሙ እንደሆነ ሰባት ስምንት ጀሪካ ይቀዳል። ንዘያረኩ ነው ራሱን ራሱ ዘበኞች ስድስት ሰዓት ላይ ዝጊ፣ ሰባት ሰዓት ላይ ክፈች ቢሉኝ ለህዝቡ አልደርስ ብሎ ከዘበኞች ትእዛዝ በላይ ሁኝ ዝም ብዬ ነው አሁን ምሰራ። እዚሁ አንድ አሳ ቀበሌ ነው የሚገኘው። ወይዘሮ ብርቄ ቤት ገብቻለሁ። ወይዘሮ ብርቄ እንጨትና ኩበት ቀላቅለው በማንደድ እንጀራ እየጋገሩ አገኘኋቸው። የኤሌክትሪክ ኃይል ተጠቃሚ ባለመሆናቸው በጭስና በእሳት ምክንያት የጤና ችግር እንደገጠማቸው ይናገራሉ። ጫካ ዛሬ ተከልክሏል። አሁን ከሚሄዱ ምን ሊያደርጉ ነው? እንጨት ለማምጣት እየተሾላለክነ ነው። እንዲሁም እንጨት ብናመጣ ያናምጠንም እየተጠቀምነ ነው። በምጣዱ አሁን ተቀምጬ ስጋግር ልቤን ሲመተኝ በቃ ልብ በመምተኛ ሆኜ አንድ አስራ ስድስት አመት ነው ጠበል የጠጣው ዛሬ አይኔ፣ አይ አይኔ ጠፍቷል። መብራት ይመጣልን በስኮ ምጣድን እንጥዳለን፣ ድስትን እንጥዳለን፣ ቡና እናፈላለን። ይሄ ጥቃሞት ነበረን ነበር። አይ ሲመሽ ላምባዲና ገዝተን በእጃችን እዘን ከቤት ላምባ ይበራ በዳሪ ላምባዲና ገዝተን ነው የምንጠቀመው። የ11ኛ ክፍል ተማሪ ልጃቸው መቅደስ ሙጬ በኩራዝ ስታጠና አግኝቻታለሁ። መቅደስ የተሻለ ቀንን በመናፈቅ ለታላቁ የኢትዮጵያ ህዳሴ ግድብ ገንዘብ እንዳዋጣችም ትናገራለች። በኩራዝ እያጠ በማጠናበት ሰዓት ወረቀቱ ላይ ያለው ጽሁፍ ነጸብራቅ አለው እና ያ የፀሐይ ብርሃንን እያለ አይኔን እያመመኝ፣ እና ብዙ ፍላጎትም የለኝም። ፍላጎቴን ሁሉ ቀነሰው የማጥናት ፍላጎቴ ጭሱም፣ ሽታውም ኩራዝ ለምንም እንትን አይልም። ብዙ ጉዳት አለው። አባይ እዚህ አካባቢ ሩቅ ነው ወይስ ቅርብ ነው? አረ ቅርብ ነው፣ እኛ ስር ነው፣ እዛው ትምህርት ቤት ስር ነው። ግን ቅርብ እንደመሆኑ ለሌላ ሀገር አልፎ ይሄዳል እንጂ ለኛ ምንም እየጠቀምን አይደለም። ለአባይ ግድብ ብር አዋጡ እየተባለ እና እያዋጣን ምን እያል ነበር ግን እንደዛም አዋጠን፣ የመብራቱም አልመጣልንም። ሲቀጥል ደግሞ አባይ ግድብም እስካሁን እንደዚህ እየተሰራ ነው እንጂ ምንባል አልቋል፣ ወይም እዚህ ደረጃ ደርሷን እየተባለን አይደለም። ኢትዮጵያ የታላቁን ህዳሴ ግድብ ግንባታ ከስምንት ዓመታት በፊት የጀመረችው በእንዲህ አይነት የከፋ ድህነት የሚኖሩ ዜጎቿን ህይወት ለመቀየር ነው። አሁን ግድቡ ከሰባ በመቶ በላይ ተጠናቋል። የዚህ አካባቢ ነዋሪዎችና በግድቡ ላይ አሻራቸውን ያሳረፉ ኢትዮጵያዊ በሙሉ በተስፋ የሚጠብቁት ይሄንኑ ነው። ያው አባይ ግድብ ራሱ ገቢ ያለው ሰጥቻለሁኝ ልጆችን አሳድጋለሁ ብዬ ለመብራትም ለውሃም ጥቅም አለው፣ በሚል ሰጠናን። አባይ ተገድቦ ወው እንትን ቢል ለጥቅም ቢውል ቢሰራ፣ ሰው እየተቸጋገረ ህዝቡ እየተቸጋገረ ውሃ አልቦ እያደረ ቢሰራ ያልፍልናል። አቶ እምቢያለ በየነ በባህር ዳር ዩኒቨርሲቲ የፖለቲካ ሳይንስና ዓለም አቀፍ ግንኙነት መምህር ናቸው። በአባይ ዙሪያ ምርምር እያደረጉ ይገኛሉ። በኢትዮጵያ እያደገ ከመጣው የህዝብ ቁጥር አንጻር የታላቁ ህዳሴ ግድብ ግንባታ ከድህነት መውጫ ብቸኛ መንገድ እንደሆነ ይናገራሉ። ከሱዳንና ግብጽ ጋር ሲነጻጸር ኢትዮጵያ በአባይ ወንዝ ላይ ምንም እንዳልተጠቀመችበት የሚገልጹት አቶ እምቢያለ የህዳሴ ግድብ ጉዳይ የህልውና ጉዳይ ነው ይላሉ። አቶም ቢያለ በየነ በባህርዳር ዩኒቨርሲቲ የፖለቲካ ሳይንስ እና አለም አቀፍ ግንኙነት መምህር ናቸው በአባይ ዙሪያ ምርምር እያደረጉ ይገኛሉ። በኢትዮጵያ እያደገ ከመጣው የህዝብ ቁጥር አንጻር የታላቁ ህዳሴ ግድብ ግንባታ ከድህነት መውጫ ብቸኛ መንገድ እንደሆነ ይናገራሉ። ከሱዳንና ግብጽ ጋር ሲነጻጸር ኢትዮጵያ በአባይ ወንዝ ላይ ምንም እንዳልተጠቀመችበት የሚገልጹት አቶ እምቢያለ ይህ ህዳሴ ግድብ ጉዳይ የህልውና ጉዳይ ነው ይላሉ። በድምሩ የገጠር የከተማ ስን ስንደምረው ኢትዮጵያ ውስጥ የኤሌክትሪክ አቅርቦቱ ከ20 ፐርሰንት አይበልጥም። የእነሱ ገጠር ከተማ ተደምሮ መቶ ፐርሰንት ነው። ሌላው የንጹህ ውሃ መጠጥ አቅርቦትን በተመለከተ የግብፅ አሁንም መቶ ፐርሰንት በገጠር በከተማ ሲያደርሱ ኢትዮጵያ ውስጥ ግን በአማካኝ ከሀምሳ ፐርሰንት የማይበልጥ በተለይም በገጠር የተለያዩ ጉድጓዶቹን መንግስት በመቆፈር ያቀረባቸውን በመጨመር እንጂ ያንን ከዋጣ ነው ምንም አይነት አቅርቦት የለም ብሎ መናገር ይቻላል። ሶስተኛ ላይ የመስኖ ግብፅና ኢትዮጵያ ግን በመስኖ የሚለመው መሬታቸው የኢትዮጵያ 3.6 ሚሊዮን ሄክታር ሲሆን የግብፅ 4.3 ሚሊዮን ሄክታር ነው። በአጠቃቀም ኢትዮጵያ ከ5 ፐርሰንት በላይ የሚሆን አልተጠቀመችም መስኖ ላይ ማለት ነው። አጠቃላይ ያላቸው የውሃ አቅምና አጠቃቀማቸው በሁለቱ ሀገራት መካከል በጣም ታላቅ ተቃርኖ ያለ መሆኑን ያሳያል ማለት ነው። በወሰን ተሻጋሪ ወንዞች ላይ ሶስት መሰረታዊ መርሆዎች አሉ። ምክንያታዊነትና ፍትሐዊነት፣ በሌሎች ላይ ከፍተኛ ጉዳት አለማድረስ፣ ተባብሮ መስራት መስራትና ችግሮች ሲፈጠሩ በሰላማዊ መንገድ መፍታት የሚሉ መርሆችን ተከትላ ነው ኢትዮጵያ ግድቡን የገነባችው። ግብጽ በየጊዜው አቋሟን የምትቀያይረው አሁን በኢትዮጵያ ያለውን የፖለቲካ ቀውስ እንደ አንድ አጋጣሚ በመጠቀም ነው ይላሉ አቶ ቢያለ የህዳሴ ግድብ በሚጀመርበት ሁለት ሺህ ሶስት ላይ በንጽጽራዊ ኢትዮጵያ የተረጋጋ ፖለቲካ ምጣኔ ሀብቷ የምጣኔ ሀብት እድገቷም በተሻለ ሁኔታ ይነገርለት የነበረውና ንጽጽራዊ የሆነ ሰላም መረጋጋት የነበርበት ነበር። በሀገር ደረጃ ከግብፅ አንጻር ይሄ በሚጀመርበት ሰዓት ስናየው እንግዲህ የዚህ የአረብ ዓለም አብዮት ግብፅንም ያመሰና ለብዙ ጊዜ በስልጣን የነበሩትን ሙባረክን ከስልጣን ያወረዱበት ወቅትና አገሪቷ በፖለቲካ አለመረጋጋት በኢኮኖሚ አለመረጋጋት እንዲሁም በአረብ አገራት ላይ የነበረባት ተቀባይነትም ተጽዕኖም ጥያቄ ውስጥ የነበረበት ነበረ። አሁን በምናይበት ሰዓት እኛ ሃይማኖታዊ በሆነው በብሔር ደረጃ ያለው ግጭቱና ይሄ የፖለቲካ አለመረጋጋቱ በጣም ለነሱ መልካም አጋጣሚ ለግብጾቹ የፈጠረ ይመስለኛል። ሁለተኛ ኢኮኖሚውን በምናይበት ሰዓት የዚህ የዋጋ ግሽበቱም የውጭ ምንዛሬ እጥረቱም ከኛ ጋር የተፈጠረ ክፍተት ለግብጾቹ ደግሞ እንደ መልካም አጋጣሚ የተወሰደ ነው። በዓለም አቀፍ ደረጃ በምናይበት ሰዓት አሜሪካ ሲጀምር ለተሮሪዝም ሰጥተው የነበረው ትኩረት አሁን ወደ መካከለኛው ምስራቅ ሰላም ለብልጽግና የሚል በተለይም አዲሱ የአሜሪካ ፕሬዚዳንት ይዘውት የመጡት እቅድ የኢትዮጵያን ስትራቴጂክ አሊያንስ ቀንሶ ለግብጽ ያንን ጉዳይ ለማስፈጸም ወሳኝ ጉዳይ ሆኖ መጥቷል ማለት ነው እና ግብጽን ደግሞ በምናይበት ሰዓት በአሁን በተሻለ የፖለቲካ መረጋጋት ውስጥ ይገኛሉ። ስለዚህ ኢትዮጵያና ግብጽ ውስጥ ያለው አጠቃላይ ሁኔታና በአለም አቀፍ ደረጃ ያለው ሁኔታ በምናይበት ሰዓት ለግብጽ የሚያመዝን ሆኖ ተገኝቷል ማለት ነው። አሁን ያለው ወቅታዊ ሁኔታ ኢትዮጵያ አሁን የያዘችውን አቋም አጠናክራ በዲፕሎማሲው ላይ መስራት ይጠበቅባታል ሲሉም ይመክራሉ። አቶ እምቢያለ ናይል ጉዳይ የኢትዮጵያ የህልውና ጉዳይ ነው፣ የሉዓላዊነት ጉዳይ ነው፣ የመብት ጉዳይ ነው የሚለውን አጥብቆ መያዝ ከኢትዮጵያ ይጠበቃል። የህዳሴ ግድብ ዛሬ ደረሰበት ላይ የደረሰው አሜሪካም ፈቅዳም አይደለም፣ ግብፅም ፈቅዳም አይደለም። ስለዚህ በራሳችን አቅም በራሳችን ሉዓላዊነት ወሰን ውስጥ የተሰራ ስለሆነ ያንን በደንብ አጠንክሮ መሄድ የሚጠበቅ ነው። መሰረታዊ ጉዳይ ይህንን ውሃ ከመጠቀም አንጻር የውስጣችን ነው እና በዚህ በሃይማኖት በብሔር የተከፋፈለውን በአጠቃላይ ወደ አንድ የሚያመጣ ስራ መስራት፣ መልካም አስተዳደሩን ማስፈን፣ ዲሞክራሲውን ማስፈን በጣም የሚጠይቅ ነው። ሌላው በዲፕሎማሲው መልክ አሁን ግብጾቹ አረብን የአረብ ሀገራትን ከያዙ ኢትዮጵያ ደግሞ በአፍሪካ ህብረት አማካኝነት ይህንን የመያዝ ኢጋድን የመያዝ መሰል የዲፕሎማሲ ስራና በካውንተር ባላንስ የሚያደርግ እነቻይናንም እነራሽያንም እንዲህ አይነት የዲፕሎማሲ እንቅስቃሴ አጠንክሮ መሄድ። ሌላው መጨረሻ ላይ የግብጽ አጠቃላይ እንዲህ አይነት ፉከራ ያሁን አይደለም ጦርነት እንገባለንም የድሮን ሞክረውም ይታወቃል። ከ1832 እስከ 1868 ድረስ ወደ 16 ጊዜ የሚሆን ጦርነት ኢትዮጵያና ግብጽ አካሂደው ያውቃሉ። እና በዚህ በ16ቱም ጦርነት ኢትዮጵያ አሸንፋለች። እና ዛቻውም ሆነ ጦርነቱ አሁን የተጀመረ አለመሆኑን በደንብ ግንዛቤ መያዝ እና ለሚመጣው ነገር ምንም እንዳልሆነ የፈለገውንም ያህል ቢሆኑ ይህንን የምናየውን ወንዙን ምንጩን መቀየር አይችሉም እነሱ። ምንም ቢመጣ ውሃው ከኛ ጋር ነው። የአሜሪካ የገንዘብ ሚኒስቴር ያወጣው መግለጫ ከአደራዳሪነት የአዛዥነት መንፈስ የታየበት ነው ያሉት ደግሞ በባህር ዳር ዩኒቨርሲቲ በውሃ ምህንድስና ትምህርት ክፍል የውሃ ምህንድስና መምህር ዶክተር አሰግደው ጋሻው ናቸው። ግብጽን ጨምሮ በኢኮኖሚ ያደጉ ሀገራት መነሻቸው ውሃን የመጠቀም ሚስጥር መሆኑን ጠቅሰው ኢትዮጵያም ድርሻዋን የመጠቀም መብቷ ሊረጋገጥላት ይገባል ብለዋል። ሕዝብም እየበዛ ነው። አሁን በዚህ ሰዓት ዝም ብለሽ ዝናብ ጠብቀሽ የምትኖር ኖሮ አይደለም። ተፈጥሮ የሰጠሽን ነገር በአግባቡ የመጠቀም ቴክኖሎጂ መጠቀሞች የግድ ነው። ከዛም አንጻር ነው ሌሎችም ሀገሮች አብረው ተስማምተው ናይል ቤዝ ኢኒሽቲቭ በሚባል በዛ ስር የሆነ ስምምነት ህግ፣ ዓለም አቀፍ ህግ የሚሆን ነገር እየተደራደሩ ያሉበት ስድስት ሀገሮች የፈረሙበት፣ አራቱ ደግሞ በሀገራቸው ህግ አድርገው ያጸደቁበት ሁኔታ አለ። ከዛ በኋላ ናይልን እንዴት እንጠቀም፣ በእኩልነት እና በፍትሀዊነት እንዴት እንጠቀም የሚል ህግ ይወጣል ተብሎ እየጠበቀ ነው። ይህን በማድረግ ኢትዮጵያ ከፍተኛው ድርሻ ትወጣለች። ግብጾች ምንድን ነው እዚህ ደረጃ ደርሳቸው በኢኮኖሚ የተሻለ የሆኑት በምንድን ነው? አሰዋን ግድብም ከገደቡ በኋላ ሱዳኖችም ግድብ ገድበው ነው? ሌሎች ሀገሮች በአለም ላይ ያሉ አገሮች በሙሉ አሜሪካንም ሌሎች አደጉ የምትባያች መጀመሪያ ላይ የወተር ኢንፍራስትራክቸር ሰርተው ነው ያደጉት። ከዛ አንፃር ውሃው ሀብታችን ነው ያለ ውሃ የሚሆን ነገር አይደለም። የዛሬ 20 ዓመት 30 ዓመት በፊት 60 50 ሚሊዮን ህዝብ ነበር። አሁን በጥፍ አጎል ይህን ህዝብ ለመመገብ ውሃው ማልማት ምንም ጥያቄ የለው። ሀይል ያስፈልጋል፣ ምግብ ያስፈልጋል። በኑሮ ላይ በጣም ከፍተኛ ውስጥ እያለ ነው ያለምበት ምክንያቱም 15 ሺህ ጌጋዋት ሀወር ነው የሚገኘው ይሄ ማለት በአመት ቢያንስ አንድ ቢሊዮን ዶላር ሊያስገኝ ይችላል። ቀደም ነገሮች የተጠኑ ሌሎች አሉ። ወደ አርባ ሺ ጊጋዋት አወር ማምረት ይቻላል። ያ ማለት ወደ ብር ሲቀየር በአመት ኢትዮጵያ አምስት እና ስድስት ቢሊዮን ዶላር የማግኘት እድላ ከሃይድሮ ፓወር ብቻ። ሌላው አሳው፣ የመጓጓዣው፣ በተወሰኑ መስኖዎች እነኝ እነኝ ነገሮች ሁሉ እንዳሉ ሆነው ማለት ነው። ይሄ ግድብ ለኢትዮጵያ ዝም ብሎ ሃይድሮ ፓወር ብቻ አይደለም። እስከ ዛሬ ድረስ እንዳንጠቀም ያደረጉ በርካታ ነገሮች አሉ። ይህን ግድብ ገድብን ማለት ትርጉሙ ብዙ ነው። ለኢትዮጵያ ኃይል ማመንጨት ብቻ አይደለም፣ የሉዓላዊነት ጉዳይ ነው። በተፈጥሮ ሀብት የመጠቀም መብትን ማስከበር ጭምር ነው። ስለዚህ ኢትዮጵያን ይህን ታስበው ግድቡን በአግባቡ መጨረስ ግብቶችም እንደማይጎዱ ያውቁታል። በዚህ ግድብ እንደማይጎዱ በደንብ ጠንቀቀው ያታል። ማደግ እንድንፈልግ እንድናደግ ስለማይፈልጉ ነው። ጥያቄ የለው። ካደግን ከግድቡ በላይ ሌሎች ስራዎች ይሰራሉ የሚል ፍርሃት ስላላቸው ከዛ አንጻር ነውና ያንን መተማመን ያስፈልጋል። በታላቁ የኢትዮጵያ ግድብ ውሃ ሙሌት ዙሪያ ኢትዮጵያና ግብጽ ሲያደርጉት የነበረው ድርድር ያለ ውጤት መጠናቀቁን ተከትሎ የአሜሪካ የገንዘብ ሚኒስትርና የአረብ ሊግ ለግብጽ የወገነ መግለጫ ማውጣታቸው በብዙ ኢትዮጵያውያን ዘንድ መነጋገሪያ ሆኗል። የኢትዮጵያ መንግስት ባለስልጣናት ግን የግድቡ ውሃ ሙሌትና ግንባታው እንደሚቀጥል ድርድሩም በሶስት ሀገራት በግብጽ፣ በሱዳንና በኢትዮጵያ መካከል ብቻ እንደሆነ አሳስበዋል። የኢትዮጵያ ሕዝብም ለግንባታው መጠናቀቅ አስፈላጊውን ድጋፍ እንዲያደርግ በሀገሪቱ ፕሬዚዳንት ሳህለ ወርቅ ዘውዴ እና በሌሎች ባለስልጣናት እንዲሁም ታዋቂ ግለሰቦች ጥሪ እየቀረበ ይገኛል። ለአሜሪካ ድምጽ ሬዲዮ አስቴር ምስጋናው፣ ባህር ዳር። Tu o po ya ba po o mal ya ba man tu mu tu man tu no o. ሙዚቃዊት ጌታ ሁኒ ቤቲጂ በብዙዎች ዘንድ በሙዚቃ ስራዎቿ ትታወቃለች። ባሳለፍነው ሳምንት ታዲያ ከሙዚቀኝነት በተጨማሪ አዲስ ኃላፊነትም ተቀብላለች። የተባበሩት መንግስታት የስደተኞች ጉዳይ መስሪያ ቤት የበጎ ፈቃድ አምባሳደር አድርጎ ሾሟታል። ይህንን አስመልክተው ኤደን ገረመው ከቤቲጂ ጋር አጠር ያለ ቆይታ አድርጋለች። ባለፈው ሳምንት በተባበሩት መንግስታት የስደተኞች ጉዳይ ኮሚሽን ባለፉት ሁለት ዓመታት ውስጥ ስደተኞችን ለመርዳት የእንቅስቃሴ ስታደርግ መቆየቷ ተሰምቷልና እዚህ ወደ አዲሱ አምባሳደርነት ሳንመጣ ከዚህ ቀደም የሰራሻቸው ነገሮች ምን ነበሩ? አምባሳደር ከመሆንሽ በፊት ሀይ ፕሮፋይል ሰፖርተር ይሉታል። መጀመሪያ ላይ አገልግሎት ነው፣ ከዛ ወደ አምባሳደርነት ከሄደው ና አገልግሎቱ ምንድን ነው? በዋነኝነት የተለያዩ ስደተኛ ካምፖች አሉ። እዛ የሄድን ጎበኝና ግንዛቤ መፍጠር ነው። ከዛ ደግሞ የሚቸገሩት ነገር ይኖራል እና በዛ በዛ የሚረዱ አካሎች ምን ድጋፍ እንዲያደርጉላቸው ሀሳብ ለመስጠት ነው። ዋናው ይሄ ነው ስራው። ያው አምባሳደር ጉድብል አምባሳደርም ሲኮን ይሄው ነው ስራው የሚሆነው። ለየት የሚያደርገው ምንድን ነው? አምባሳደር ሲኮን ከኢትዮጵያ ውስጥ ብቻ ሳይሆን ከኢትዮጵያ ውጭም ያሉ የተለያዩ ስደተኛ ካምፖች የመሄድ እና ዓለም አቀፍ ሲሆን ስራዎች ላይ አብሮ ትኩረት የማድረግ ባህር ያለው ነው እንጂ፣ ያው ስራው አንድ አይነት ነው፣ ተመሳሳይ ነው፣ ዓለም አቀፍ ነው። አምባሳደር የሆንኩት በአፍሪካን ብቻ ሳይሆን በኢትዮጵያን ብቻ ሳይሆን በዓለም አቀፍ ነው። ያው ጉድብል አምባሳደር ሲያደርጉ ወደዛ ነው ደረጃው ያድገው። ሰዎች ስለ ስደተኞች ማወቅ ያለባቸው ነገር ምንድን ነው? በተለይ ደግሞ ወጣቶች ምንድን ናቸው? በዋነኝነት ደረጃ ስደት በጣም ከባዱ እና ፈታኝ የሆነ ነገር ነው። አሁን ዩንኤችሲ ትኩረት አድርጎ የሚሰራው በሀገራቸው ሰላም የሌለ በፖለቲካ ወይንም ደግሞ በጦርነት ምክንያት የተሰደዱን ሰዎች ነው። እና እነሱ ሰዎች አንድ ግዴታ ነው ከሀገራቸው ተሰደው የሚወጡት እና ያ ራሱ የሚፈጥረው ስሜት አለ። የባይተዋርነት ስሜት ይፈጥራል። ከዛ ባሻገር ደግሞ በካምፕ ውስጥ ሲኖሩ የሚሰጣቸው ነገር የዕለት ተዕለት መኖሪያ ነች እንጂ ከዛ ያለፈ ሕይወቴ ወደፊት ላደርገው የምችለው ሆነው የሚለውን ነገር ትንሽ ደብዘዝ ያለ ነው። ምክንያቱም እርዳታ ነው የሚሰጣቸው። በየወሩ ለቀን ታስቦ ይበላ ነው የሚሰጣቸው። ብዙ ሀገሮች ውስጥ ካምፕ ውስጥ ነው እንጂ ከካምፕ ውጭ ሰርቶ መኖር አይችሉም፣ እና የሰዎች ደግሞ ካልሰራ ለውጥን ማምጣት አይችልም። የትምህርት ድጋፍ ይደረግላቸዋል፣ ግን ብዙዎቹ ያው በጣም ለኢትዮጵያ ራሱ ያላደጉ ቦታዎች ነው ሄደው የሚሰፍሩት እና ለኢትዮጵያ ማህበረሰብ እንኳን በቂ ያልሆነ የትምህርት አቅርቦት ነው ያለው። እነሱንም እዛው ጨምረው ነው ማስተማር የሚሞክረው እና በአጠቃላይ የሚረዱት ነገሮች በሙሉ በቂ አይደሉም፣ ግን ለመኖር ያክል ነው የሚኖረው እና እነዚህ እነዚህን ስናይ እንደሰው ሰው ትንሽ ይከብዳል። በጣም ያየሁትና የተገነዘብኩት እነዚህ ነበሩ። ሰዎች በተለያየ ጉዳይ ወደ ስደት ይገባሉ። መፈናቀል፣ የተለያዩ ተፈጥሮዊም ሆነ ሰው ሰራሽ ነገሮች ይኖራሉ እና ከሰው ሰራሽ ነገሮች ውስጥ ሰላም ማጣት ወይም ደግሞ በግጭት ውስጥ ማለፍ ነው እና ያንም በተመለከተ ወጣቶች ስደተኞችን ለመርዳት ለማገዝ፣ ወይም ደግሞ ስደትን ለማስቆም ምን ማድረግ ይችላሉ? ምን ማድረግ አለባቸው ትያለሽ? ያው ማለት እንዳይፈጠሩ ለማቆም ትንሽ ከባድ ነው። ብዙ ጊዜ አገር ሰላም ከሆነ እነዚህ ነገሮች አይፈጠሩም ከመሰረቱ። ለዚህ እንደ ሰው ሰላምን ማሰብ ወይም ሰላምን መስበክና ማውራት ራሱ በጣም ጥሩ ነው። በአይነ ከዛ ባሻገር ግን አንዴ ስደት ውስጥ ከተገባ በኋላ ያው ተስፋ ላለማጣት፣ የተለያዩ አገሮች በራቸውን ከፍተው እነዚህ የተቸገሩትን ሰዎች የተሻለ ኑሮ መኖርን ድጋፍ እንዲደረግ መጠየቅ ነው። ይሄ ነው ሀሳቤ። አሁን አንቺ ድምጽሽን ተጠቅመሽ ምንድን ነው ለመስራት ያቀድሽው? ከዚህ በኋላ ያው በዚሁ ዙሪያ ላይ ግንዛቤ መፍጠር ነው። በተለያዩ ቦታዎች ኢትዮጵያ ውስጥ ራሱ ከስምንት መቶ ሀምሳ ሺህ በላይ ስደተኞች ይኖራሉ እና አንድ ኢትዮጵያ ውስጥም ያለው ሰው ይህ ነገር ግንዛቤ እንዲኖረው እኛም የራሳችን ሰላም ባጣን ቁጥር መጨረሻው ምን ሊሆን እንደሚችል ግንዛቤ መፍጠር፣ ከዛ ባሻገር ደግሞ እንደዚህ የተጎዱን ሰዎች በራችን ከፍተን ከተቀበልን በኋላ የኢትዮጵያ ማህበረሰብ አብሮ እየተጠቀመ እንዴት ነው ሁለታችን ማደግ የምንችልበትን የሚለውን ከዓለም መንግስታትም ጋር አብሮ ሀሳብን መስጠት ይሄ የሚያሰብት በስደተኛ ካምፖች ውስጥ በምትጓዥበት ጊዜ በምን አይነት መልኩ ነው ለማነቃቃት ወይም ደግሞ ተስፋ ለመስጠት የምትሞክርው? ምን አይነት ሰዎችስ ናቸው በብዛት የሚያጋጥሙሽ? የተለያዩ ሰዎች ናቸው የሚያጋጥሙ። የሚያሳዝነው የሰማሁ ሽሬ ከኤርትራ የመጣች ስደተኛ ነች። የአስር አመት ጻን ልጅ ነች። እና በቃ እናቴ ተስፋ ስለቆረጠች በአውቶቢስ ላከችኝ እና በቃ ገባሁ ያለችው፣ በጣም ብዙም ማውራት አልቻለችም። በጣም የከበደኝ አይደለም። አስር አመት ከአስር አመት በላይ ሆነ እንኳን ማየት የሌለብንን ነገር ነው። እሷ ይሄኔ የገጠማት በጣም ከባድ ነገር ነው ያሳለፉ ያለችና ግን መግለጽ አልቻለችም። እና እሷ ነች መቼም ፊቷ ራሱ ከአይኔ ላይ አይጠፋም። ህፃን ልጅ ሆና እነዚህም ፈተናዎች አልፎ ከዛ ደግሞ ስደተኛ ሆኖ ካምፕ ውስጥ ካለ ቤተሰብ መኖር በጣም ከባድ ነው። ሌላው ትንሽ የሚያጽናንና ወይም የሚያስደስት ብዬ መንገድ የምችለው መልቀዲዳ በነበረኝ ቆይታ አይኪያ ፋውንዴሽን የሚባል የቤት ቁሶች የሚሸጡ ኩባንያ እርዳታ በመስጠት የአነስተኛና ጥቃቅን ላይ ተደራጅተው መስራት እንዲችሉ ፈቃድ ተደርጎላቸው ነው። ለስደተኞቹም ግን ስደተኞቹን ብቻ አይደለም የሚረዳው ከጎን ለጎን ስደተኛ ተቀባዩን ማህበረሰብ ይረዳል። ለዚህ እዛ ያየሁት ሙሳ የሚባል አንድ ስደተኛ ነው፣ የራሱ የቤት ቁስ መደብር ከፍቷል እና እዛ መደብር ውስጥ ኢትዮጵያኖችን እና ስደተኞችንም አንድ ላይ እየቀጠረ የስራ እድል ይፈጥራል። ለእሱም ገበያ ጥሩ ሆኖለታል፣ ለሚኖረውም ማህበረሰብ ሸክም ሳይሆን እንደ መፍትሄን የሆነላቸው ነው። ያ በጣም የሚያስደስት አጋጣሚ ነው ያየሁት። አሁን ለምሳሌ ወደ ሽሬ አካባቢ ከኤርትራ የሚመጡት ስደተኞች በአብዛኛው በጣም ወጣቶች ናቸው። ያው እኔ እንግዲህ አንድ ቀን መጎብኘት ነው እንጂ አብሮ መኖር አይደለም። ግን እዛ ውስጥ ወጣቶች ምን ያስፈልጋቸዋል የሚለውን ነገር ተስፋቸው እንዳይጠፋ ምን ማድረግ አለበት የሚለውን ነገር ከዋና ኃላፊዎቹ ጋርም ምክክር እናደርጋለን። በምኖርበት ጊዜ ጠዋት ትኩረጡ ነገ የተሻለ መሆን ይችላል የሚለውን መልዕክት አስተላልፌ እሄዳለሁ። በዚህ አጋጣሚ ኢትዮጵያንና ኢትዮጵያኖችን በጣም ማመስገን እፈልጋለሁ። ምክንያቱም ዓለም ሁሉ ስደተኛ ላይ ፊቱን ባዞረበት ጊዜ እኛ ደግሞ የራሳችን ችግር ሳያልቅ ገና ብዙ ድህነት ውስጥ እያለን ነገር ግን ያለንን ለማካፈል በራቸው ካፈል ይህን ሁሉ ማስተናገድ መቻላችን በዛ በጣም ላመሰግን ፈልጋለሁ በጣም ነው የማመሰግን እግዚአብሔር ይስጥልኝ መልካም ምሽት በጣም አመሰግናለሁ ከጋቢና ጋር ስለሆናችሁ እናመሰግናለን አድማጮች ከአሜሪካ ድምፅ ራዲዮ ነው ወደ እናንተ እየቀረበ ያለው አሁን ደግሞ አራሽ አርባሳዴ ያጠናቀረውን ወደ አማርኛ የመለስነውን አንድ ዘገባ እናሰማችሁ በቅርቡ የአፍሪካ ገበሬዎች ከዚህ ቀደም ተደርሶበት የማይታወቅ ስፍራ በድፍረት ይደርሳሉ ተብሎ ይጠበቃል። ትልልቅ አምራቾች የእርሻ መኪናዎችና ስልኮችን በማስተሳሰር ዘርፉን ወደ 21ኛው ክፍለ ዘመን ለማስወንጨፍ እቅድ ይዘዋል። የምናውቀው ግብርና ለወደፊቱ መሠረቱን ቴክኖሎጂ ላይ ያደርጋል። የእጅ ስልኮች የሚቆጣጠሩት እንቅስቃሴ በመላ አህጉር አፍሪካ ይዳረሳል። ዣክ ቴለር ጆን ዲር ከተሰኘው የትራክተር አምራች ድርጅት የመጡ ናቸው። ሁሉም አርሶ አደር ሥራውን በማሽኖች የተደገፈ የሚያደርግበት አቅርቦት ኑሮት ማየት እንፈልጋለን። ሄሎ ትራክተር የተባለው አውታር ተመጣጣኝ በሆነ ዋጋ ሰዎች እንዲተሳሰሩ የሚያደርግ የርቀት መገናኛ መፍትሔም ይዞ የመጣ ነው ያሉት። ቴክኖሎጂው የመኪና አቅጣጫ ጠቋሚ ስርዓትና የሳተላይት ጎዳና መምሪያ ስርዓት ባንድ የተቀናጁበት ነው። ሄሎ ትራክተር የተሰኘው ድርጅት ይህን ቴክኖሎጂ በእርሻ መኪኖች ላይ ገጥሟል። ዴቪድ ካይ የውጭ አካላት ምህንድስና ባለሙያ ናቸው። ዲስ ዲቫይስ ኢንቢልት ጂፒኤስ ሲስተም ይህ መሳሪያ በውስጡ የእርሻ መኪናው ወይንም ትራክተሩ በየትኛው ሰዓት የት ቦታ እንደሚገኝ የሚጠቁም አቅጣጫ ጠቋሚ ሥርዓት ተገጥሞለታል። ከዚህ በተጨማሪ የእርሻ መኪናው በሥራ ላይ መሆን አለመሆኑን በእንቅስቃሴ አሊያም የቆመ መሆኑን ለማየት ያስችላል፣ ነው ያሉት። ይህ ሁሉ ገበሬዎች ምርታማነትን በስልክ ላይ መተግበሪያ ለመቆጣጠር ያስችላቸዋል። ይህ በመልሱ ደግሞ የባንክ ብድር እንዲያገኙ ደግፋቸዋል። ፓስካል ካምቦቶ የእርሻ መኪና ባለቤት ናቸው። በእርግጥም እየሰራን መሆናችንን ለሌሎች ለማረጋገጥ ያስችለናል። ወደ ባንክ ጎራ ብሎ በትጋት እየሰራው ነው ለማለት የሚያስችል አንድ መላ ነው። ለማሳያነት መዋል የሚችል ሌላ ብልሃት ብለዋል። የእርሻ መሳሪያዎች አምራቹ ጆንዲር ድርጅት በንጽጽር ወጣትና ከሚገባው በታች ግልጋሎት እያገኘ ባለው የአፍሪካ ገበያ ውስጥ ብዙ የእርሻ መሳሪያዎችን መሸጥ እንደሚችል ተስፋ አድርገዋል። ዣክ ቴለር በድጋሚ በዚህ ደረጃ ፈታኝ የሆነው ነገር ወደ ግብርናና ተያያዥ የገንዘብ ስርዓት የሚለቀቀው የማስፋፊያ ገንዘብ አቅርቦት ተቀባይነት እንዲኖረው ማድረግ ነው። የገንዘብ ስርዓት ገበሬዎቹ የመጪው ዘመን የገቢ ፍሰትን መሰረት አድርገው ዛሬ በሚያስፈልጋቸው ዘመነኛ የግብርና መ ላይ መዋለ ንዋይ እንዲያፈሱ ያስችላቸዋል ነው ያሉት። የአፍሪካ የህዝብ ቁጥር በ2050 የጎረጎሰውያኑ ዘመን በእጥፍ እንደሚያድግ ይጠበቃል። ይህም በፍጥነት የምግብ ምርትን ማሳደግ እንደሚገባ የሚያመላክት ነው። ውድ አድማጮች፣ የዛሬው የጋቢና መሰናዶ በዚሁ ተጠናቋል። እስካሁን ድረስ አብራችሁን ስላመሻችሁ በጣም እናመሰግናለን። በነገ ውለትም እንገናኛለን። አብታሙ ስዩም ሳስተናግዳችሁ ነበር። ኤልያስ አስማረ ደግሞ የዕለቱ የድምፅ መሐንዲስ ነበረ። መልካም ምሽት ይሁንላችሁ።